ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ስስም እሁድ ህዳር 8 ወይም ኖቬምበር 17 በአውስትሬሊያ ሜልበርን ከተማ በዓለም አቀፍ የአማራ ግብረ ኃይልና በሜልበርን የአማራ ኅብረት ጥምር አስተባባሪነት በቪክቶሪያ ፓርላማና ፌዴሬሽን አደባባይ ተካሂዷል። የሰልፉን ዓላማ አስመልክተው የጥምር ሰልፉ አስተባባሪ አቶ ግርማ አካሉ፣ የሰልፉ ተሳታፊ ወይዘሮ ትግሥት አበረና የአማራ ሕዝብ እንቅስቃሴ አንቂ አቶ ዳዊት ይኩኑ አታያቸውን ገልጠዋል። በቀዳሚነት የሰልፉን ዓላማ ያስረዱት አቶ ግርማ አካሉ ናቸው። በቅድሚያ ከሳውን እንዲሁም ኤስቢስ ስለሰጣችሁን እድል በጣም እናመሰግናለን። የዛሬው ሰልፍ ዋናው ዓላማችን እንግዲህ በተለይ ኢትዮጵያ ውስጥ በአማራ ክልል ጦርነት እየተካሄደ ይገኛል። በዚህ ጦርነት ምክንያት ብዙ ህጻናትና ሴቶች እንደዚሁም አቅመ ደካሞች ያለ ምክንያት ሰላማዊ ሰዎች እየተገደሉ ይገኛሉ። በተለይ መንግስት በሚያደርገው ድሮን ጥቃት እስካሁን ድረስ ከኦክቶበር 16 2023 እስከ ኦክቶበር 19 2024 84 የሚደርሱ የድሮን ጥቃቶች ተካሂደዋል በአማራ ክልል ከነዚህ ውስጥ አምስት መቶ ዘጠና ዘጠኙ ሲሞቱ አንድ መቶ ሰማኒያዎች ደግሞ ከፍተኛና ቀላል ጉዳት ደርሶባቸዋል በትምህርት ቤቶችም በሆስፒታሎችም የሚደረገው የድሮንና ከባድ መሳሪያ ጭፍጨፋ ተማሪዎች ትምህርታቸውን እንዳይከታተሉ ህክምና የሚያስፈልጋቸውም ህክምና እንዳያገኙ ሆነዋል ለምሳሌ አሁን ባለን መረጃ መሰረት ወደ አራት ነጥብ አንድ ሚሊየን የሚሆኑ አማራ ክልል የሚገኙ ተማሪዎች ወደ ትምህርት ገበታቸው መመለስ አልቻሉም። ከዚህ ጦርነት ውጭ ደግሞ አማራ በመሆን ብቻ በተለያዩ የኢትዮጵያ ክፍሎች የእገታና የማስ ወይም አጠቃላይ አፈሳ ይባላል። በዛ ምክንያት ብዙ ወገኖቻችን በየእስር ቤቱ በተለይ በማይታወቅ እስር ቤት ውስጥ ይገኛሉና በተለይ አጠቃላይ በአማራ ማህበረሰብ የሚደርሰው በደል ከፍተኛ ስለሆነ መንግስት ደግሞ ይህን በደል ሊያቆም ይገባል በማለት ላለው ማህበረሰባችን ድምጽ ለመሆን ነው ይህን ሰላማዊ ሰልፍ ለማዘጋጀት ያሰብነው ትዕግስትስ በዛሬው ሰልፍ ላይ የተገኙት ከምን አኳያ ነው እሺ እኔም አመሰግናለሁ መጀመሪያ እድሉ ስለሰጠኝ እዚህ ሰልፍ ላይ የተገኘሁትኝ ኢትዮጵያ ውስጥ በአማራነታቸው ብቻ ድሮን እየተጣለባቸው እየተገደሉ ላሉ አማራ ወገኖቼ ነው አማራነት ወንጀል ሆኗል እና እየተጨፈጨፉ ላሉ ወገኖቼ ድምጽ ለመሆኑ የመጣሁት። አቶ ዳዊትስ በሜልበርን ከተማ በተካሄደው ሰልፍ ላይ የመገኘቶ ዋነኛ አስባብ ምንድን ነው? በቅድሚያ አተካሳውን ከል እናመሰግናለን። እንደ ኤስቢኤስ ጋዜጠኛ ሁልጊዜ ድምጽ ሆነ እንተሳልፍልን እኔ የተገኘሁበት ልክ እንደ አንድ የአማራ አንቂ በሜልበርን ነዋሪ የአማራ ህዝብ ለአርባ ስድስት አመታት በግድያም፣ በተለያየ የዘር ማጽዳት የደረገበት ባለው ያው ህዝባችንን በድሮን በተለያየ መንገድ አለም እያየ ነው። ይህን አለም ደግሞ ማውገዝ አለበት። ይህንን ዛሬ ወጠን ድምጽ ካልሰጣን ነገ የዘር ማጥፋት በህይወታችን እያየን ዝም ብሎ ማለፉ ተጠያቂነትን ስለሚኖር እንደ አንድ አንቂ መጥቼ መዘገብ ስለፈለኩ ነው። በዚህ ወቅት ላይ የተገኘው ጥሩ ነገርም ህዝቡ መጥቶ ድጋፉ አሳይቶናል። እናመሰግናለን። ስፔስም እናመሰግናቸዋለን። አቶ ግርማ የዚህ የሰልፉ አላማ በእርግጥ በአማራው ህዝብ ላይ የሚደርሱትን ግፍ ሰቆቃዎችን ለዓለምና ለአውስትራሊያ መንግስት እውቅና እንዲያገኝ ግንዛቤ ለማስጨበጥ ነው ብለዋል። ቀደም ሲል በአውስትራሊያ መንግስት በኩል እንደዚሁም በፌዴሬሽን አደባባይ በተገኛችሁበት ጊዜ ፓርላማም ቢሆን እግረ መንገዱንም መልእክቱ ለህዝቡም ጭምር ነው ና ምን አይነት ግንዛቤ እንዲጨብጡ በህዝብ በኩል በመንግስት በኩል ደግሞ ምን አይነት ግብራዊ እርምጃዎችን እንዲወስ ወስድ ከመሻት አኳየ ነው። ዛሬ ያው ሰላማዊ ሰልፉ የተደረገው እሁድ ነው። እሁድ ደግሞ በተለይ መንግስት መስሪያ ቤቶችና ሚዲያ አካላት አይገኙም። የዛሬው ዋናው አላማው የመጀመሪያው ሰልፍ ነው፣ የመጨረሻችን አይደለም። ዛሬ ዋናው ዓላማው አንደኛ ለሶስት ተከታታይ ቀናት አፍሪካ ሚውዚክ ካልቸራል ፌስቲቫል የተደረገ ነው ያለው። ዛሬ ሰላማዊ ሰልፍ ባደረግንበት ቦታ በዚህ አካባቢ ብዙ አፍሪካውያን ወንድሞችና እህቶቻችን እንደሚገኙ እናውቃለን። ስለዚህ ምናልባት ይህን ጦርነት የሚደረገውን የወገኖችን ጭፍጨፋ ያልሰማ ማህበረሰብ ካለ ያንን እንዲሰማ ለማድረግ ነው እና አንደኛው አላማዊ ዛሬው እሱ ላይ ሲሆን፣ በመንግስት በኩል ግን ጦርነቱን መንግስት ያውቀዋል ብለን እናምናለን። ምክንያቱም ከዚህ በፊትም ዳጋሚ ሰላማዊ ሰልፎችን አድርገናል። ደብዳቤም ማስረጃ መረጃም አድርገን አስገብተን እንደደረሳቸው ነግረውናል። ዛሬም ቢሆን ለመንግስት አካላት እስከ ጠቅላይ ሚኒስቴሩ ድረስ ማለት ነው ወረቀት ወይም ደብዳቤ የሰልፉ አላማና በተለይ አማራ ክልል ውስጥ እየተደረገ ያለው ዘግናኝ ጦርነት ምን እንደሚመስል አስገብተናል፣ አስረድተናል። የአውስትራሊያ መንግስት በተለይ እንደ ሰብአዊ መብት ተቆርቋሪ አንድ አገር ወይም ነጻ እንደሚባል ሀገር እዚህ ምንኖር ዜጎች በእርግጥ አገር ቤት ቤተሰቦቻችን በምን ሁኔታ እንዳሉ ስለሚያውቁ ያንን ታሳቢ በማድረግ በኢትዮጵያ መንግስት ላይ ጫና በማድረግ ጦርነቱ በአስቸኳይ እንዲቆም እና በተለይ ደግሞ ወይን ጦርነት በሚፈጽሙ የመንግስት አካላት ላይ ተጠያቂነት እንዲሰፍን እንዲያደርጉልን ግፊት እናደርጋለን ማለት ነው። ወይዘሮ ትዕግስትስ በተለይ የአውስትራሊያ መንግስት አሁን፣ ቀደም ሲል አቶ ግርማ እንደተናገሩት በተደጋጋሚ ደብዳቤ ተጽፈዋል። ግንዛቤም አለው። የአውስትራሊያ ኤምባሲ ኢትዮጵያ ውስጥ አለ። እዛ ውስጥ የሚካሄዱትን እንቅስቃሴዎች በውል ይገነዘባሉ፣ ይረዳሉ። ከዚህ በፊት መንግስት ካልወሰዳቸው እርምጃዎች በተጨማሪ አሁን ምን አይነት ተጨማሪ እርምጃ አስቸኳይ ወይም ደግሞ ዘላቂ የሆነ እርምጃ እንዲወሰድ ነው የሚሹት? አውስትራሊያ ውስጥ እንደሚኖር ሰው እየተገደሉ ያሉት የአማራ ህዝቦች ሰዎች ናቸው። አውስትራሊያ ደግሞ ነጻ ሀገር ነው። ስለዚህ የንጹሀንን ሞት መቃወም አለበት። ኦሬዲ እንደሚቃወሙ እናውቃለን። ስለዚህ በአክሽን እንዲያሳዩን እንፈልጋለን። አክሽኑ ደግሞ መሆን ያለበት ኦፊሻል ኮንዴም ማድረግ አብይ አህመድ እያደረገ ያለውን ነገር ማውገዝ ድሮን አታክ ሆስፒታል ላይ፣ ትምህርት ቤት ላይ፣ ህጻናቶች ላይ፣ እናቶች ላይ ሴቶችን የሚደፍሩትን እንዲያወግዙልን እንፈልጋለን። ይሄ የሁሉም ሰው በማንኛውም ዓለም ያለ ሰው መብቱ ነው መብታችን ነው የተገፈፈው። የተገፈፈበት ደግሞ ምክንያት አማራ በመሆኑ ነው። ስለዚህ ይህንን ነገር እውቅና ሰጥተውት አብይ አህመድን እንዲያወግዙት፣ ፕሬሸር እንዲያደርጉት፣ ይህንን እንዲያቆም ነው የምንፈልገው። አቶ ዳዊትስ በእርሶ በኩል እንዳንቂነቶ የአውስትራሊያ መንግስት፣ ምን አይነት ጫና ማሳደር ይችላል? ኢትዮጵያ መንግስት ላይ ምን አይነትስ የጫና እርምጃዎች እንዲወሰዱ ነው የሚሹት? ዲሞክራሲ ሀገር እንደምኖር አውስትራሊያ ላይ የህዝብ ነጻነት የተከበረበት እኛም ከተለያየ ክፍለ ሀገር መጠን እንደ ማንኛውም ዜጋ በአውስትራ ተከብረን እንደምኖር ኢትዮጵያኖች በተለይ አማራዎች ይህኑ ድሮን ጭፍጨፋ እያየ ዓለም አቀፍ ዝምታ አይችልም። አውስትራሊያ መንግስትም እንደ አንድ ዜጋ እዚህ ታክስ ከፍል እንደምንኖር ድምጻችን እንድሰማ እንፈልጋለን። ይህ ንጹሀኖች በትምህርት ቤት፣ በአባተ ክርስቲያን፣ በመስጊዶች ንጹሀን መንገድ ላይ ድሮን እየወደቀ ወገኖቻችን እያለቁ እያየን ነው። ለዚህ ለትውልድ ተጠያቂ እንዳንሆን ዛሬ በአውስትራሊያ ፌዴሬሽን ስኩዌር ላይ ወጠን ድምፅ እንሆን ጊዜ አጋጣሚ ያገኝ ነው የአፍሪካን ኮንሰርት ያደረጉት ትኩረት አድርጎባታል። ፈረንጆቹም ቅሞ እያነጋገሩ ነበር። እንዲህ ዲፕሊ ችግር እንደደረሰ አናውቅም ድምጻችሁ ነው የሚል ድምጽ ሰጠውናል። እናመሰግናለን። ህዝቡ ይህን ደግሞ የአብያ መንግስት በአስቸኳይ ይህ የድሮን ጭፍጨፋ ማቆም አለበት። እንደ ኢንስንት እንደ አንድ የብልጽግና ኃላፊ ነኝ ብሎ ሀገር እንደሚመራ ያለ ንጹሐን መግደል ለትውልድ ጥያቄ ነው። ህዝብም ዝሙሎ ማየት የለም አለም አቀፍ ሁሉ እንዲዘገብ እንፈልጋለን። አቶ ግርማ በተደጋጋሚ አሁን እንዳነሱት የድሮን ድብደባውን መቆም አለበት፣ እንደገና ተኩሱም መቆም አለበት፣ ጦርነቱን መቆም አለበት ብለዋል። በምን መልክ ነው ጦርነቱን ሊቆም እልባት ሊበጅለት የሚሹት? እንግዲህ ጦርነቱን እኛ እዚህ ይቁም ስላል የምናስቆመው አይመስለኝም። እንግዲህ በሁለት የተለያዩ ኃይሎች የሚደረግ ጦርነት ነው። ዋናው አላማ መሆን ያለበት ግን መንግስት ይህን ጦርነት በሚያደርግበት ሰዓት ከፋኑ ኃይሎች ጋር እነሱ እንደሚሉት ያው ታርጌት የሚያደርጉት የፋኖ ታጣቂዎች ነው የሚሉት ነገር ግን በግልጽ እንደሚታየው እየሞቱና እየተጎዱ ያሉት ግን ንጽዋኖች ናቸው፣ እናቶች ናቸው። የሚወረወሩ ድሮን የሚወድቀው ምሽግ ላይ ሳይሆን ትምህርት ቤት ላይ እና ሆስፒታል ላይ ነው። እና ጦርነቱ በምን መልኩ ይቁም፣ እንግዲህ መንግስት ማዳመጥ አለበት። በተለይ የአማራ ማህበረሰብ በማንነቱ የሚደርስበት በተለይ ላለፉት ሰላሳ አምስት ዓመታት አካባቢ ድምጹን ሲያሰማ ቆይቷል። አሁን ባለው የኢትዮጵያ ህገ መንግስት መሰረት ህገ ወጥ ሁለት በሚኖርበት ቦታ እየተገደለ እየተፈናቀለ ነው የሚገኘው። ይህ ግልጽ ነው። ማንኛውም ትውልድ የሚያውቀው ነው። ስለዚህ አማራ ጥያቄ ያለው የህዝብ ጥያቄ ያለው አሁን የሚደረገው ትግል ህዝባዊነት ነው። ህዝባዊነት ስንል ደግሞ ህዝቡ በሙሉ በአንድ ድምጽ የሚነገረው ነው። ስለዚህ መንግስት የዚህን የህዝብ ጥያቄ በሀይል ከመፍታት ይልቅ የህዝቡን ጥያቄ አዳምተው፣ በሰላም ማለት ነው ተግባብቶ መፍታት የሚችልበት ደረጃ ላይ መድረስ አለበት እንጂ የህዝብን ጥያቄ በጦርነት መፍታት የለበትም ወይም አይገባም የሚል መልእክት ነው የምናስተላልፈው። ወይዘሮ ትግስትስ ጦርነቱ በምን መልክ እልባት እንዲያገኝ ይሻሉ? ሰው ጦርነቱ እልባት እንዲያገኝ የምፈልገው ግርማ እንደተናገረው አብይ አህመድ ያው ከፋኖ ጋር ባለው ጦርነት መቋቋም ሲያቅተው እልሁንም የሚወጣው ንጹሀኖች ላይ ነው። አንደኛ ይሄ ነገር መቆም አለበት። ያው የአማራ ህዝብ እንደ ህዝብ ነው አሁን የተነሳው። ፋኖ ማለት የአማራ ህዝብ ማለት ነው። ስለዚህ ያንን ጥያቄ መመለስ አለበት። ጥያቄው ደግሞ ብዙ ሌየር ያለው ጥያቄ ነው። ስለዚህ ይህንን አፍኖ ማለፍ አይቻልም። ከዚህ በፊት ሁለት አመት ሶስት አመት በፊትም በኤክስካቫተር ሲቀበር ምንም የቆመለት ፖለቲካል ኃይል የለም፣ የደገፈው የለም፣ የድምጽ ያሰማለት የለም። ስለዚህ በብልጽግና ምንም ተስፋ የለንም፣ ለአማራ ህዝብ ድምጽ ሊሆን እንደማይችል ተስፋ ቆርጠናል። ድምጽ ሚሆንልን ለአማራ የሚቆረቆር ለአማራ የሚቆም የአማራ መብት ከሁሉም ብሄር ብሄረሰቦች እኩል አንገቱን ሳይደፋ ቀና ብሎ በሀገሩ ከአንድ ቦታ ወደ አንድ ቦታ ተንቀሳቅሶ በነጻነት መኖር እስከሚችል ድረስ ጥያቄው አልተመለሰም ማለት ነው። ይሄ አንዱ ብቻ ነው። ብዙ ሌየር ያለው ጥያቄ አለ። ግን ቤዚክ የሆነ የሰው ልጅ መብት የሚባለውን ወጥቶ የመግባት በማንነትክ አለመጠቃት፣ መታወቂያ ታይቶ ስምህ ታይቶ ከፈለጋቸው ወስደውክ የት እንዳለህ አትታወቅም። ከፓርላማ ሜምበር ጀምሮ እስከ ሽንኩርት ሻጩ ድረስ በአማራነቱ እየተጠቃ ነው ያለው። ስለዚህ ይሄ ነገር እስካልቆመ ድረስ ጦርነቱ እንደሚቀጥል ነው። ይሄ ደግሞ የአማራን ሕዝብ እንዳለ ተዋግቶ ማሸነፍ የሚችል አይመስለኝም። ስለዚህ በአስቸኳይ ቆሞ መፍትሔ እንዲገኝለትና መብቱን ጥያቄ እንዲመለስለት ነው የኔ ሐሳቤ አቶ ዳዊትስ፣ ጦርነቱ በምን መልክ መቆም ይገባዋል? ምን አይነት መፍትሔ ያሻል? ያንን እውን ማድረግ የሚቻለው በምን መንገድ ይሆናል ይላሉ? ሰዎች አመሰግናለሁ። በቅድሚያ የአማራ ህዝብ የህልውና ጉዳይ ተገፍቶ የመጣበት ትግል ነው። እንደሚባለው የብልጽግና ፋኖ የሚባል ጽንፈኛ ወይ ነፍጠኛ ያሉ ስሙን የሚያጠፉት ፋኖ ኢትዮጵያን ሲወል ወርደን እኛ መትመስል ኢትዮጵያን መቀጠል የለባትም ሲባል ፋኖ ከህዝብ የመንግስትም ድምጽ ተቀብሎ ሀገርን ያከለጥ የተከላከለ ዋጋ ይከፍለን ያለው የፋኖን ትግል የህዝብ ነጻነት ወይ ደግሞ በአማራ ህዝብ ጥያቄ ቀረበው አንድ ሳይመለስ ኤግዛምፕል ወይ ደግሞ ለምሳሌ እኔ በተወለድኩበት የቤገ ምድር የወልቃይ ጥግዴ አማራ ነኝ። ትግሉም ለአርባ ስድስት ዓመታት ሲፈጸም የፋኖ ጥያቄዎችን በቤተ አማራ እንደ ራያ፣ በቤገ ምድር እንደ ወልቃይ ጥግዴ፣ ጠለምት በጠቅላይ ግዛት ሽዋ ላይ እነ ደራ የመሳሰሉ በዚህም በላይ ደግሞ ሀገር እናጠፋለን ሲል ፋኖ ከመንግስት ጋር ከመከላከያ ሰራዊትን ህዝብ ያዳን እንጂ በዚህ መንገድ በድሮን የሚጨፈጨፍ አካል አይደለም። ስለዚህ ይህንን እንዲቆም ከተፈለገ ጥያቄው መመለስ፣ የፋኖን ጥያቄም ቀላል ጥያቄ ነው። ነጻነቴን፣ ማንነቴን እንደ ሰው ልከበር ነው ያለው። ስለዚህ እኛም በዚህ በአውስትራሊያ የምንገኘውን አማራዎች እንደ አንድ ነጻ ዲሞክራሲ እንደምኖር ታክሲ እየከፈን ለእነዚህ ህዝብ ዛሬ ድምጽ መሆን ግዴታችንና ሀላፊነት ስላለንና ብልጽግና እንዲሰማ እንፈልጋለን። ፋኖ ደግሞ የህዝብ ነው። ስሙም የኢትዮጵያን ህዝብ ነው። አማራ አጋጣሚ ቻንሱን ቢዘውም ፋኖ ሲባል አድዋ ላይ ወርዶ ሀገር የተከላከለ ነው። አመሰግናለሁ። በሜልበርን የአማራ ህብረት ከዓለም አቀፍ የአማራ ግብረ ኃይል ጋር በመተባበር እሁድ ኖቬምበር አስራ ሰባት ያካሄደውን የሰላማዊ ተቃውሞ ሰልፍ አስተባባሪ አቶ ግርማ አካሉ፣ እንዲሁም የሰልፉ ተሳታፊ ወይዘሮ ትግስት አበረ እና አቶ ዳዊት ዩኩኑ የአማራ ትግል እንቅስቃሴ አንቂ ስለ ቃለ ምልልሱ እናመሰግናለን እኛም ስለሰጣችሁን እድል ከልብ ኤስቤስንም አንተንም በግል እናመሰግናለን። እግዚአብሔር ያክብረልን። እኛም እናመሰግናለን። ይህ በእንዲህ እንዳለም በሰልፉ ላይ ተሳታፊ ከነበሩት ኢትዮጵያውያን ውስጥ ግለ አታዮቻቸውን የሰጡንም ነበሩ። እመቤት እባላለሁ። የመጣሁት አማራ ላይ የሚደርሰውን የዘር ማጥፋት ወንጀል የድሮን አታክ ልጆቻችን የሚገደሉትን ዘር የሚጠፋውን ለመቃወም ና ለዓለም ለማሳየት ነው። ከወገኖቼ ጋር መጥቼ ተሰብስቤ የተናገርኩት ዛሬ ለዛ ነው የመጣሁት። ስንታየሁ ባላለሁ በሀገራችን ላይ ያለው ሁኔታ ትንሽ ያሳስባል። ዘርን የተመለከተ የህፃናት የሴቶች፣ የሽማግሌዎች እልቂት ትንሽ እረፍት የሚነሳ ነገር ነው፣ እና ይሄ መቆም አለበት ከሚል አንጻር ሌን ራሴን አስተያየት ለመግለጽ የመጣሁት። ስሜ አርጋው ይባላል። ዛሬ የመጣ ነው ድምጻችን ለማሰማት ነው። በአማራ ህዝብ ላይ የሚደረገውን ግፍና በደል እንዲቆም የአውስትራሊያ መንግስት፣ የሚመለከተው ሁሉ ድጋፍ አድርጎ በድሮን የሚደበደበው ትምህርት ቤቶች፣ ህጻናት የሚያልቁት፣ ገበሬው ህዝብ የሚያለቀ ስላለ ድምጻችን እንዲሰማ ነው። ሰለሞን እባላለሁ። እዚህ የመጣሁት የአማራን በደልና ሰቆቃ በማስመልከት ነው። የአውስትራሊያ መንግስትም ይሄን አይቶ የኢትዮጵያ መንግስትን ጫና እንዲያደርግልንና ትብብር እንዲያደርግልን እንጠይቃለን። አመሰግናለሁ። የተቃውሞ ሰልፉንና በሀገር ውስጥ በአማራ ክልል በመንግሥትና በፋኖ ታጣቂ ኃይላት መካከል እየተካሄዱ ያሉትን ፍልሚያዎች በተመለከተ በአውስትራሊያ የኢትዮጵያ ኤምባሲን ምላሽ ጠይቀናል። ምላሹ እንደደረሰን የምናቀርበው ይሆናል።